ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ፣ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም፣ ጤና ይስጥልኝ። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን በነበርንበት ስፍራም እነሆ ከዓይኖቹ እይታ ፊት ሳያርቀን እያንዳንዳችንን ከቁጥር ሳያጎለን ዛሬ ደግሞ አንድ ላይ በመሆን በዚህ በአየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። እግዚአብሔር ለዘላለም የተመሰገነ ይሁን። በያላችሁበት ስፍራ ሆናችሁ ይህንን የራዲዮ መልእክታችንን ስታዳምጡ ሳለ በእውነት ልባችሁን አዘጋጅታችሁ ወደ ጌታ ማዕድ እንደቀረባችሁን ያምናለሁ። እኔና ወንድም ያለማየውም እንዲሁ ልባችንን አዘጋጅተንና አስፍተን በእግዚአብሔር ፊት እነሆ ቀርበናል። እግዚአብሔር ደግሞ አመጣጣችንን ይመለከታል። ዛሬ ምን ትናገረኛለ? ዛሬስ ምን ትመክረኛል? ዛሬስ ምን ታስተምረኛለ? እያልን ኖ ከማያልቀው በረከቱ ለመመገብ በእርሱ ፊት አንድ ላይ እንቀርባልን? እግዚአብሔር ወገኖቼ ታላቅነቱን፣ ቸርነቱን፣ ምሕረቱ ለዘላለም መሆኑን ስንናገር ቃላቶች በማይገልጹት ሁኔታ ውስጥ ሆነን እንጂ ከዚህ በላይ ቃላት ኖሮን የእግዚአብሔርን አያልነትና ታጋሽነት ብንገልጽ ምንኛ ግሩም ነበረ። ወገኖቼ ዛሬ የሰው ልጅ ቋንቋ የእግዚአብሔርን ምሕረት የእግዚአብሔርን ታላቅነት በፍጹም ሊገልጹት አይችሉም። እግዚአብሔር እኛ ከምናስበው በላይ ነው። እግዚአብሔር እኛ ከምንገምተው በላይ ነው። ወዳጄ አይኖቼን ያብሳ

सा जीरका प्रगृहे धन वर्गने እግዚአብሔር ለዘላለም የተመሰገነ ይሁን። እስቲ አሁን አንድ ላይ በመሆን በእግዚአብሔር ፊት በጸሎት እንቀርባለን። እንጸልይ። በሰማይና በምድር ላይ የምትገዛ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ስለ ጥበቃ ሁሉ። አቤቱ አምላካችን ሆይ ባሪያዎችን ወድሃልና እኛን ኀጢአተኞቹን በልጅ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ እየታደግከን፣ ዛሬም ደግሞ ከቅዱሳን ጉባኤ ስለ ጨመርከንና ስለ ደመርከን እናመሰግንሃለን። ነፍሳችን በተቅበዘበዘች ጊዜ፣ ነፍሳችን በተጨነቀች ጊዜ እግዚአብሔር አምላካችን ወይ ከለላ የሆንከን አንተን የታደግከን አንተን ጠላት ጦሩን ሰብቆ በእኛ ላይ በመጣ ጊዜ ኦ እግዚአብሔር ወይ ሰራዊቱን አስከትቶ በእኛ ላይ በዘመተ ጊዜ ሁሉ ከለላና መታደጊያችን የሆንከን አንተን ተስፋችን አንተን እነሆ ከእጆችህ ፈልቅቆ የሚያወጣን አንዳች ምንም ነገር የለም። በምንም ነገር አንጨነቅም፤ እግዚአብሔር አምላካችን ሆይ መደላዳያችን፣ መክሩያችን፣ መታመኛችን ሆነሃልና። እግዚአብሔር ሆይ ልጅህ ኢየሱስ ክርስቶስ እነሆ ሕይወቱን ሰጥቶ እኛን ከሞት ስለ ታደገን እጅግ አድርገን ጌታ ሆይ በዚህም ሞትና ትንሣኤ እነሆ እግዚአብሔር አምላካችን የጽድቅ ልጆች ሆነን ተገኝተናልና ደስ ይለናል። በአንተ እግዚአብሔር አምላካችን ሆይ ክበርህ ተመስገን። በዚህን ጊዜ እኔ ባሪያ ጸልያለሁ። እነሆ የአገራቸውን ግዳጅ ለመወጣት በጦር ሜዳ የተሰለፉትን ወንድሞችና እህቶች፣ በሆስፒታልም ውስጥ እግዚአብሔር ያልጋ ቁራኛ ሆነው ያሉትን፣ እነሆ በማረሚያ ቤት ደግሞ በተለያየ ዐይነት ምክንያት የገቡትን ወንድሞችና እህቶች እንድትመለከታቸውና እንድትታደጋቸው እግዚአብሔር አባቴና አምላኬ ሆይ፣ አሳልፌ ላንተ ሰጣለሁ፣ ልል እግዚአብሔር አባቴና አምላኬ ሆይ፣ የሚያስፈልጋቸውን አንተ ታውቃለ። እኔ ምንም ነገር አላውቅም። ለገሌ እንዲህ አድርግለት ለገሊት ደግሞ ይህንን እፈጽምላት ብዬ አልናገርም። የሚያስፈልጋቸውን አበጥረህ የምታውቅ የሰማይና የምድር ጌታ እግዚአብሔር በዚህን ጊዜ እንድትገናኛቸው፣ በዚህን ጊዜ ከለላ እንድትሆናቸው፣ በዚህን ጊዜ ተስፋቸው እንድትሆናቸው እግዚአብሔር ወይ ጥጋባቸው እንድትሆናቸው ለምንሃለሁ። በተሰለፉበት ሜዳ፣ በተሰለፉበት ስፍራ፣ በተሰለፉበት ሙያ ሁሉ ኩራታቸውና ተድላቸው እንድትሆናቸው እኔ ለምንሃለሁ። እግዚአብሔር አባቴና አምላኬ ሆይ እኛንም ደግሞ እንድትመለከተን ጌታዬን አምላኬው ቤተ ክርስቲያንህንም እንድትመለከት ምእመኑንም እንድትመለከት መሪዎችንም እንድትመለከት እኔ ጸልያለሁ። ይህንን ሁሉ ታደርጋለህና አመሰግንሃለሁ። በዚህን ጊዜ ደግሞ የምንማረውን ቃልህን በመንፈስ ቅዱስ አስተማሪነት እግዚአብሔር ሆይ እያንዳንዱን ነገር ገላልጠ እንድትናገረን በእኛም መካከል እንድትሆን እግዚአብሔር ሆይ እለምንሃለሁ በጌታችን በመድኃኒታችን ኢየሱስ ክርስቶስ ባከበርከው በአንድ ልጅ ስም። አድማጮች በትላንትናው ክፍለ ጊዜያችን እንደምታስታውሱት የኢየሱስ ክርስቶስን የዘራረግ አካሄድ ስንመለከት ቆይተን ዮሴፍ ለኢየሱስ የሥጋ አባቱ አለመሆኑን ከጠቀስን በኋላ ይህንኑ አስመልክቶ በብሉይ ኪዳን የተነገሩትን ትንቢቶች ፍጻሜ በዛሬው ምሽት ለማየት ቀጠሮ ይዘን ነበር። ቀጥለን ይህንኑ እናቀርብላችኋለን። የጌታችን ኢየሱስ ክርስቶስ ከድንግል መወለድ የሉቃስ ወንጌል ጸሐፊ የሆነው ሉቃስ በሙያው በጊዜው የግሪክ ዶክተር ነበር። በጻፈው የሉቃስ ወንጌልም በሙያው ድንግል መውለድ እንደማትችል ቢያውቅም፣ በወንጌሉ ግን ማርያም ድንግል ሆና እንደወለደች ወለደች በደንብ ይገልጻል። ማቴዎስም ሆነ ሉቃስ የጻፏቸው ሁለቱ ወንጌሎች የክርስቶስን ከድንግል መወለድ ያውጃሉ። ዮሴፍ የክርስቶስ ኢየሱስ ሥጋዊ አባቱ አይደለም፣ ወይም ደግሞ በሥጋው አባቱ አይደለም። ይህን ስንል ደግሞ ማርያም ለዮሴፍ ታማኝ አልነበረችም ማለታችን፣ ወይም ኢየሱስ ክርስቶስም ሕጋዊ ያልሆነ ልጅ ነው ማለታችን አይደለም። እዚህ ላይ ልብ ማለት አለብን። ነገር ግን የክርስቶስ ኢየሱስ ከድንግል መወለድ በጣም አዲስ ነገር ነው። ዛሬ ድንግል አትወልድም ብሎ ለሚጠይቅ ሰው መልሳችን እውነት ነው፣ አትወልድም ይሆናል። የድንግል መውለድን ማንም ላለማመን መብቱ ነው። ነገር ግን የድንግልን መውለድ በተመለከተ ሁለት ልንቃወመው የሚገቡ ነጥቦች አሉ። አንደኛው የእግዚአብሔር ቃል አስተማሪ እንዲሁም ሰባኪ ስለ ክርስቶስ ኢየሱስ ከድንግል መወለድን የሚያስተምር የማይሰብክና የማያምን ከሆነ ልንቃወመው ይገባል። ሁለተኛው ደግሞ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ከድንግል መወለድ አያስተምርም በማለት የሚያስተምር ሰው ካለ ይህንንም ውሸት ልንቃወም ይገባል። ወገኖች፣ የታሪክ መዛግብቶች ሳይቀሩ ኢየሱስ ስለ ተባለው ሰው የመዘገቡት ከድንግል መወለዱን ብቻ ነው። ለነገሩ ዛሬ ይህን ሐሳብ የሚቃወሙትን ሰዎች በመደገፍ በጣም ሊያስደንቁ የሚችሉ ነገር ግን ያለ መረጃና በግምት ላይ የተመሠረቱ ጽሑፎችን ክርስቶስ ከድንግል ማርያም አልተወለደም ብለው ጥቂቶች ጸሐፊዎች ነንባይ መጻፍ ይችሉ ይሆናል። ነገር ግን የጽሑፋቸውን ትክክለኛነት የሚያረጋግጥ ምንም መረጃ ከታሪክም ሆነ ከመጽሐፍ የሚጠቅሱት የላቸውም። ይህም ልፋታቸው ከግምት ሊያልፍ አይችልም። ወገኖች፣ ግፋቢል ይህ ሊሆን አይችልም በማለት ተቃውሟቸውን ሊያቀርቡት ይችላሉ። ነገር ግን የሚገርመው ነገር ቢኖር እነዚህ ሰዎች ይህን የተቃውሞ ሐሳባቸውን ለማቅረብ እነርሱ እነማን ናቸው የሚል ሐሳብ በየስፍራው መነሳቱ ነው። በድሮ ጊዜ የሚታመን ወይም ሰዎች የሚሉት አንድ ነገር ነበር። ሰዎች ወደ ጨረቃ መድረስ አይችሉም ይባል ነበር። ዛሬ ግን ያ አይቻልም የተባለው ነገር ተቀይሮ በተደጋጋሚ ሰዎች በጨረቃ ላይ በማረፍ ምርመራቸውን አካሂደው በዚያው እየሰነበቱ መመለስ ጀምረዋል። ሰዎች ወደ ጨረቃ ሊመጥቁን የቻሉት የእግዚአብሔርን ሕግ በመጠቀም ነው። ለተፈጥሮ ሁሉ ሕግ አውጪውም ደራሲውም ባለቤቱም እግዚአብሔር ነውና እርሱ እግዚአብሔር ይህን ሕግ ሊጠቀምበትም ሊከለክልም ይችላል። የራሱን ዕቅድ ከግብ ለማድረስ እንዲያመቸው አድርጎ ለመጠቀም ማንም ሊጠይቀው አይችልምና። የተወደዳችሁ የጌታ ቤተሰቦች ይህን እውነት አስረግጡ። ስለ ክርስቶስ የተጻፉት መረጃዎች ሁሉ በትክክል በግልጽ የክርስቶስን ከድንግል መወለድ መዝግበዋል። በማቴዎስ ወንጌል ምዕራፍ አንድ ቁጥር አሥራ ሰባት አንድ አርፍተ ነገር በዘራረጉ ውስጥ ያለውን ነገር የሚገልጽ እናነባለን። እንዲህም ይላል ቁጥር አሥራ ሰባትን ተመልከቱ። እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት ዐሥራ አራት ትውልድ፣ ከዳዊትም እስከ ባቢሎን ምርኮ ዐሥራ አራት ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ዐሥራ አራት ትውልድ ነው ይላል ማቴዎስ። በወንጌሉ የዘር ሐረጉን በሦስት ክፍል ከፍሎ ለማስረዳት የሞከረበት ምክንያት የብሉይ ኪዳንን ታሪክ በግልጽ ለእኛ ለማሳየት ነው። ከአብርሃም እስከ ዳዊት ከዳዊት እስከ ባቢሎን ምርኮ ከባቢሎን ምርኮ እስከ ክርስቶስ ኢየሱስ ማለትም እስከ ተወለደበት ድረስ ማለት ነው። በማቴዎስ ወንጌል ቀደም ብለን እንዳየነው አንዳንድ ስሞች ያልተጠቃለሉ መሆኑን አይተናል። ይህን ማቴዎስ ያደረገበት ምክንያትም በእያንዳንዱ የዘር ሐረግ ክፍፍል ውስጥ ቁጥራቸውን ዐሥራ አራት ለማድረግ ነው። ይህን ማድረግ ለምን አስፈለገ ብለን ብንጠይቅ ዐሥራ አራት ቁጥር ለዘራረግ እርግጠኝነት የሚያዋጣው ድርሻ ስላለው ነው። እስካሁን እንዳየነው ዮሴፍ የኢየሱስ ክርስቶስ የሥጋ አባት እንዳልሆነ ማቴዎስ አሳይቶናል። አሁን ደግሞ ይህንኑ ሐሳብ ማቴዎስ እንደ ገለጸው በጥልቀት ማየት እንሞክራለን። በብሉይ ኪዳን ውስጥ ቀድሞውኑ ስለ ድንግል ወደ ፊት መውለድ በእግዚአብሔር ታስቧል። ነቢዩ ኤርምያስ ለእስራኤል ሕዝብ እንዲህ ይላል በምዕራፍ 31 ቁጥር 22 ላይ ኤርምያስ ምዕራፍ 31 ቁጥር 22 አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘበዣለሽ? እግዚአብሔር በምድር አዲስ ነገርን ፈጥሯልና ሴት ወንድን ትከባለች ይላል። እንግዲህ አድማጮቼ የዚህ ትንቢት ፍጻሜ ነው የሆነው አዲስ ነገር ያም የጌታችን ኢየሱስ ክርስቶስ ከድንግል መወለድ ነው። እስቲ ማቴዎስ 1:18 እንደምሆን እንመልከት። ቁጥር 18 የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። እዚህ ላይ የኢየሱስ ክርስቶስ መወለድ ለየት ባለ መልኩ ከተለመደው መንገድ ውጪ ነው ብሎ ነው ማቴዎስ እየነገረን ያለው። ማርያም ለዮሴፍ ታጭታ ቢሆን እንኳን አብሮ ኖረው ምንም ግንኙነት ሳይኖራቸው ማርያም ከመንፈስ ቅዱስ ጸንሳ ተገኘች። ቁጥር አሥራ ዘጠኝን ደሞ ዘጠኝን አለፍ ብለን እንመልከት። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ፣ ነው የሚለው። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። በዚህ ዘመን የሙሴ ሕግ በጣም ግልጽ በሆነ ሁኔታ ነበር የተቀመጠው። ያም ከትዳር ውጪ ጋለሞታ ሆና የተገኘች ሴት ሕጉ እንደሚለው በድንጋይ ተወግራ ትሙት ይላል። ነገር ግን ዮሴፍ በጣም ጥሩ ሰው ነበርና ለማርያም ተጠነቀቀ። ማርያምም ከሴት ሁሉ የተለየች ሴት ነበረች። ዛሬ የወንጌል አማኞችም ለማርያም ተገቢውን አክብሮት ልንሰጣት ይገባል። ልናስታውሶ የሚገባን ነገር ቢኖር ማርያም ለጌታችን ለኢየሱስ ክርስቶስ እናት ልትሆን የተመረጠች መሆኗን ነው። እግዚአብሔርም ማርያምን ለዚህ ክቡር ነገር መምረጡ ስህተት አይደለም። ይህ ሁሉ እውነት ሆኖ ሳለ አብረን ልናስታውስ የሚገባን ሌላው ነገር እግዚአብሔር ዮሴፍንም ጭምር ነበር የመረጠው። አስተዋይ ሰው ባይሆን ኖሮ የማርያምን ማርገዝ በሰማ ጊዜ ወይ በሕጉ መሠረት በድንጋይ እንድትወገር ያስደርጋታል፣ ወይንም ደግሞ በአደባባይ መሳቂያ ያደርጋት ነበር። ዮሴፍ ግን አስተዋይ ሰው ነበር። ማርያምን ይወዳት ስለ ነበረ ሊጎዳት ፈጽሞ አልፈለገም። ምንም እንኳን ለእርሱ ታማኝ አልነበረችም ብሎ ቢገምትም ማለት ነው። ማቴዎስ አንድ ሀያ አንድ ደሞ እንመልከት። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ይለዋል። አሳዛኝ ውሳኔን ዮሴፍ እንዳይወስን የጌታ መልአክ ለዮሴፍ የሆነውን ነገር ግልጽ አደረገለት። ቁጥር አንድን ደሞ ቀጥለን እንመልከት። ልጅም ትወልዳለች፣ እርሱ ሕዝቡን ከኀጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይለዋል። ኢየሱስ ማለት አዳኝ ማለት ነው። ስሙን ኢየሱስ ትለዋለህ እርሱ ሕዝቡን ሁሉ ከኀጢአታቸው ያድናቸዋልና ይላል። ማቴዎስ ምዕራፍ አንድ ከቁጥር ሀያ ሁለት እስከ ሀያ ሦስት ያለውን ደግሞ ወረድ ብለን እናያለን በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ለእስራኤላውያን ይህን ወንጌል የጻፈው ማቴዎስ እያመለከታቸው ያለው ነገር የሆነው ነገር ከእግዚአብሔር በነቢይ በኩል ስለ ተነገረው ትንቢት ፍጻሜ ነው። ይህ የሚመጣው አማኑኤል የብሉይ ኪዳን ትንቢት ፍጻሜ መሆኑን ወይም ደግሞ መሟላቱን ነው ማቴዎስ ለእስራኤል ሕዝብ በአጠቃላይ የሚገልጸው። በመጽሐፍ ቅዱሳችን ውስጥ የኢየሱስ ክርስቶስን መወለድ ወይም የመጀመሪያ ምጻት ልንለውም እንችላለን በትክክል የሚገልጽ እና ፍጻሜ የሚያገኙ ከሦስት መቶ በላይ ትንቢቶች እንዳሉ ይነገራል። በጌታ የተወደዳችሁ ክርስቲያኖች ሆይ ዛሬ የጌታን የመጀመሪያ ምጻት ወይም መወለድ ስናወሳ ዳግመኛ ምጻቱን ወይም መገለጡን መዘንጋት የለብንም። በመጽሐፍ ቅዱሳችን ውስጥ የተነገሩት ትንቢቶች ፍጻሜ እያገኙ መምጣታቸው የእምነት ልብሶቻችንን አጥበን ነስተን ሙሽራውን ባየር ልንቀበል እንድንችል ዝግጅታችንን ዛሬ ነገ ሳንል ከአሁኑኑ ማጠናቀቅ እንዳለብን ያስገነዝቡናል። አድማጮቼ ለሚወዱት ሁሉ የጌታ መገለጽ ተቃርቧል። ሃሌሉያ! ጌታ በክብር ይመለሳል። like okay. ቀርቧል። ቅርብም ነው ጊዜው። ስሙ ይባረክ። አንዳንድ የመጽሐፍ ቅዱስ አስተማሪዎች የክርስቶስን ከድንግል መወለድ በተመለከተ እንዳልሆነ አድርገው ይክዱታል። ይህን ብቻ ሳይሆን ደግሞ መጽሐፍ ቅዱስ የክርስቶስን ከድንግል መወለድም አያስተምርም ብለው ይናገራሉ ወይም ደሞ ይገልጻሉ። መጽሐፍ ቅዱስ ግን የክርስቶስ ኢየሱስን ከድንግል መወለድ በግልጽ ያስተምራል። ስለ ስሙ ምንነት ከስሙ ጋር በተያያዘ ሁኔታ በጥንቃቄ ልንመለከተው የሚገባ ነገር አለ። እነሆ ድንግል ትጸንሳለች ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር ነው የሚል ነው። ቁጥር ሀያ ሦስትን ይመለከቷል። ኢየሱስ የተባለው ስም ትርጉሙ አዳኝ ማለት ሲሆን ይህ ስምም የተሰጠው ሰውን ሁሉ ከኃጢአት ስለሚያድን ነው። ነገር ግን በቁጥር ሀያ ሦስት ላይ እንደ ተጠቀሰው ስሙም አማኑኤል ተብሎ ይጠራል። ትርጉሙም እግዚአብሔር ከኛ ጋር ነው ማለት ነው። በዚህ ስፍራ አንድ የምንማረው ትልቅ ነገር አለ። አማኑኤል ወይም ደግሞ እግዚአብሔር ከኛ ጋር ለመባል ብቸኛ መንገድ የሆነው ከድንግል በመወለዱ ነው። ሌላው ልናስተውል የሚገባው ነገር ደግሞ አማኑኤል ካልሆነ ኢየሱስ አዳኝ ሊሆን አይችልም። ኢየሱስን አዳኝ ብለውት የጠሩበት ዋናው ምክንያት እግዚአብሔር ከእኛ ጋር ስለሆነ ነው። ይህ ከሰማይ ስለ መጣው የተነገረው እውነት በመጽሐፍ ቅዱስ ውስጥ ካሉ በጣም አስገራሚ ነገሮች አንዱ ነው። በዕብራውያን መጽሐፍ ምዕራፍ ሁለት ቁጥር ዘጠኝ ዕብራውያን ምዕራፍ ሁለት ቁጥር ዘጠኝ እንደ ተጠቀሰው በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና ምስጋና ዘውድ ተጭኖ እናየዋለን ይላል። ኢየሱስ በእግዚአብሔር ፊት ተቀባይነትን ያገኘ መሥዋዕት መሆን ነበረበት። ማንም እንኳን ለዓለም ኀጢአት ይቅርና ለራሱ ኀጢአት በመሞት ራሱን ከኀጢአት ነጻ ማድረግ ወይም ደግሞ የኀጢአትን ስርየት ማግኘት አይችልም። ኢየሱስ ግን ይችላል ችሏልም። ለመሆኑ ኢየሱስ እንዴት አዳኝ ሊሆን ይቻለ ለሚለው ጥያቄ መልሱ አማኑኤል ማለትም እግዚአብሔር ከእኛ ጋር ስለሆነ ብቻ ነው። አማኑኤል በሚለው ስሙ ተጠርቶ አይታወቅም። ብዙ ጊዜ ሲጠራ የኖረው ኢየሱስ በሚለው ስሙ ነው። ይሁን እንጂ አማኑኤልነቱን ካልተቀበልን በስተቀር ኢየሱስ ብለን ልንጠራው አንችልም። የዚህ ዓለም አዳኝ ለመሆን የግድ አማኑኤል መሆን አለበት። እንግዲህ ይህ ከድንግል የመወለዱን አስፈላጊነትና ጠቃሚነት ያረጋግጥልናል። ይህን ሐሳብ ለማጠቃለል አንድ ሰው ክርስቲያን ሆኖ የኢየሱስን ከድንግል መወለድ መካድ ይችላልን? ብለን ብንጠይቅ፣ አዎ፣ አንድ ሰው ኢየሱስን እንደ ግል አዳኙ ተቀብሎ ነገር ግን ስለ ኢየሱስ ብዙ የሚያውቀው ነገር ላይኖር ይችላል። እንዲያው ስለ ድንግል መወለድ ነገር መጽሐፍ ቅዱስ ውስጥ እንደ ተጻፈው ላያውቅም ይችላል። ነገር ግን ኢየሱስን እንደ ግላዳኙ የተቀበለና የእግዚአብሔር ልጅ የሆነ ሰው ይህን መካዳ አይችልም። ለደህንነታችን ይህን ማወቅ ላያስፈልግ ይችል ይሆናል። እንደ እግዚአብሔር ልጅ ግን ይህን የመጽሐፍ ቅዱስ እውነት መካድ አንችልም። ኢየሱስ ክርስቶስ እንደ ሌሎች ሰዎች የተወለደ ከሆነማ እንዴት እኛንም ሊያድን ይችላል? ነገር ግን አማኑኤል ከሆነ ከድንግል ከተወለደ እርሱ አዳኝ ነው። ለሁላችን ራሱን በመስቀል ላይ ሰጥቶ እኛን ሁላችንን ከኃጢአት ባርነት አዳንን። ኢየሱስ ክርስቶስ ከድንግል ማርያም የተወለደው አዳኛችን ነው። ወገኖቼ፣ በበኩሌ እንደማምነው ስለ ክርስቶስ በቂ ዕውቀት ሳይኖር ጌታና አዳኝ አድርገ ልትቀበለው እንደምትችል አምናለሁኝ። ምናልባትም ስለ ድንግል መጸነስና መውለድ መጽሐፍ ቅዱስ የሚናገረውን ገና አላወቅህ ይሆናል ነገር ግን የእግዚአብሔር ልጅ ከሆንክ በኋላ የጌታ ኢየሱስን ከድንግል መወለድ በፍጹም ልትክድ አትችልም እርግጥ ነው ይህ ለደህንነትህ አስፈላጊ ላይሆን ይችላል ይሁን እንጂ እንደ እግዚአብሔር ልጅነት የኢየሱስ ክርስቶስን ከድንግል መወለድ መካድ አትችልም ይህን ደግሜ ደጋግሜ ላስታውቅ ወዳለሁ ወዳጆቼ ሆይ በዚያ አመለካከቴ ጥቂት ሐሳበ ግትር ሆንኩባችሁን? አሁን የምንነጋገረው እጅግ አስፈላጊ ጉዳይ በመሆኑ ግትርነቴን እኔም ራሴ ቀበለዋለሁ። እኔ ወዳለሁበት ደረጃ መጥቶ ሊረዳኝ የሚቻለው አዳኝ ነው የሚያስፈልገኝ። ጌታ እንደ እኔው ተራሰው ከሆነማ ምኑን ሊረዳኝ ይችላል? አማኑኤል ማለትም እግዚአብሔር ከእኛ ጋር እስከሆነና ከድንግል እስከተወለደ ድረስ ሊያድነኝ ይቻለዋል። ወዳጄ ሆይ ዛሬ አዳኝነቱን ተቀብለሃልን በእኛ ፈንታ በመስቀላ የቤዛነትን ሞት እንዲቀምስ ስጋችንን ለበሰ ስሙ ለዘላለም ይክበር የተወደዳችሁ ክቡራን አድማጮች የዛሬው ትምህርታችን እዚህ ላይ ያበቃል። እስቲያዩት ወይም ጥያቄ ቢኖራችሁ በአድራሻችን መጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር አሥራ ሦስት ስልሳ ስድስት አዲስ አበባ ብላችሁ ጻፉልን። ጸልዩልን። ደህና ደግሞ